ድምጽ የተከበራችሁ አድማጮች ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶው ጀመረ። እንኳን ለዓለም አቀፉ የሴቶች ወር ሳምንት አደረሳችሁ። በምሽቱ ሴቶችን የሚዘክሩ ዘገባዎችን ይዘናል። አንድ ሴት ጥቃት ከደረሰባት በኋላ ደግሞ የመጠለያ አገልግሎት ታገኛለች። ግልገል በለስ ላይ በጣም የሚያምር ውመን የጊዜያዊ ማረፊያ አለን። ጥቃት የደረሰባቸው ሴቶች ጊዜያዊ ማረፊያ አለ። ቤንሻንጉል ጉሙዝ ውስጥ ለሴቶች አገልግሎት የሚሰጥ መጠለያ የሚሰጥ ተቋም ነው እናስተዋውቃቸዋለን። በሌላ በኩል በግጭት ሳቢያ 3700 የአማራ ክልል ትምህርት ቤቶች እንደተዘጉ ናቸው የሚለውና ሌሎች መሰናዶችንም ይዘናል። ኤደን ገረመው የምሽቱን ጥንቅር በመምራት ብርሃን ያሉ ደግሞ በድምፅና ምስል ምህንድስናው አብራችሁን ተመሹ ዘንድ በአክብሮት እንጋብዛለን። ዓለም አቀፉ የሴቶች ቀን የካቲት 29 2016 ዓ.ም አካታችነትን ማነቃቃት በሚል መሪ ቃል ታስቦ ውሏል። እለቱን በማስመልከት ዛሬ ወደ እናንተ ልናደርስ የያዝ ነው ተቋም ታዲያ በማህበረሰባቸው በተለያዩ አጉል ልማዶች የተነሳ የሚገለሉ ሴቶችን በማካተት በአንድ ማህበረሰብ ውስጥ በወሊድና በወር አበባ ዙሪያ ግንዛቤ ማስጨበጥና ለውጥ ማምጣት የቻለውን ምዥጓ ሎካ ተቋም ነው። ተቋሙ ከዚህ በተጨማሪም ጥቃት ለደረሰባቸው ሴቶች የሚሆኑ ማረፊያ ቤቶችን በማዘ ለማዘጋጀት የጤና የፍትህና የስነልቦና ድጋፍ እንዲያገኙ በማድረግና መልሶ በማቋቋም ላይ ይገኛል። በዚህ ዙሪያ የተሰናዳው ዘገባ ይቀጥላል። በቤኒሻንጉል ጉምዝ ከ20 ዓመት በፊት ህጋዊ እውቅና አግኝቶ የተመሰረተው ምዥዥጓ ሎካ ወይም በአማርኛ ትርጉሙ የንጋት ብርሃን ተቋም የአንዲት ትጉህ ሴት እውቀት እድሜና ወጣትነት መስዋዕት የተደረገበት ነው። ህይወቷ ካለፈ ሁለት ዓመታት ያለፉት ወይዘሪት ትርሃስ መዝገበ በወጣትነቷ ለስራ አጋጣሚ በሄደችበት በቤኒሻንጉል ጉምዝ እንድትቀር ያደረጋት በአካባቢው ያየችው በሚወልዱና በወር አበባቸው በሚመጣበት ወቅት የሚገለሉ ሴቶች ህይወትና ህልፈት ነው። ወይዘሪት ትርሃስ ይህንን ለመታደግ ምዥዥጎ ሎካን የንጋት ብርሃንን መስርታለች። የተቋሙ ስራ አስኪያጅ ህድሪ ወርቁ አለም አቀፉ የሴቶች ቀን ሲታሰብ ወይዘሪት ትርሃስ መዝገበን አለማስታወስ አይቻልም ትላለች። እንግዲህ ምዥዥጎ ሎካ የሴቶች ልማት ማህበር ምዥጎ ማለት የጉምዝኛ ቃል ነው። የተመሰረተው እንደ ኤሮፕያን አቆጣጠር በሁለት ሺህ ሁለት ነው። የተመሰረተውም በአንዲት ወይዘሪት ትርሃስ በምትባል ሴት በቤንሻንጉል ጉሙዝ በአጋጣሚ ከኤርትራ ወደ ኢትዮጵያ ወደ አዲስ አበባ መጣ። የውጭ ጉዞ ነበራት እና ያን ፕሮሰስ እያደረገች በዛን ሰዓት ፕሮሰሱ እስኪያልቅ ወደ ቤንሻንጉል ጉምዝ ፓዊ ወረዳ ሳሊኒ ፕሮጀክት ነበረ። በአጋጣሚ ይዛ ለስራ መጣች። ስራዋን ጨርሳ የውጭ ጉዞዋን ለማድረግ ወደ አዲስ አበባ እየመጣች ባለችበት ጊዜ አንድ መንደር ውስጥ በመንገድ እያለፈች አንድ ራሷን ያጠፋች እናት አየች። እና የአካባቢውን ሴቶች ያለቅሳሉ ስትጠይቅ ለስድስት ጊዜ ልጅ ሞቶባት በመውለድ ለስድስት ጊዜ ልጅ ሞቶባት እኔ የማረባ ሴት ነኝ በማለት ነው ራሷን ያጠፋችው የሚል ምላሽ ሲሰጧት እዛው ላይ ወዲያውኑ ወሰነች። የራሴን ህይወት ትቼ የዚህን ማህበረሰብ ህይወት ማገልገል አለብኝ፣ የውጭ ጉዞ ወይንም ሰርዛለሁ፣ ትምህርት ምንም አይነት ይሄን የሚለው ነገር አይኖርም፣ ይሄንን ህዝብ ነው የማገለግለው በማለት የአካባቢውን ማህበረሰብ ወደ ውጭ ልትሄድበት በነበረው ገንዘብ የዳስ ትምህርት ቤት በመስራት ሴቶችን ማስተማር፣ ወፍጮ መትከል፣ በአካባቢያቸው የተለያዩ ድጋፎችን ስታደርግ የአካባቢው ማህበረሰብ ላይ ተቀባይነት አገኘች እና ምን ፈልገሽ ነው ከኛ ይህን የምታደርግ? የሚል ጥያቄ የተነሳ ቤት ወልዳችሁ ማየት ነው የምፈልገው የሚል ሀሳብ ስትሰጣቸው እነሱም፣ የጎሳ መሪው ሚስት በአጋጣሚ ነፍሰጡር ነበረች፣ ቤት ወለደች። ከዛ በኋላ የትረሃስ አምላክ ደማይፈራም ብለው በአካባቢያቸው አወጁ፣ ማስተማር ጀመሩ እና በመተከል ዞን የጉምዝ እናቶች ጫካ ነው ምጣቸው በሚመጣ ጊዜ፣ የወራባ በሚሆኑ ጊዜ ከቤት ውስጥ ይወጣሉ፣ ይገለላሉ። እና ሙሉ በሙሉ አሁን ከጫካ ወደ ቤት ከቤት ደግሞ ወደ ጤና ጣቢያና ወደ ሆስፒታል እየሄዱ እንዲወልዱ ማድረግ በማድረግ ነው ስራዋን የጀመረችው። ከዛ ከጫካ መውለድ የተጀመረ ስራ እሱን ለማስቆም የተጀመረ ስራ ግን ዘርፈ ብዙ ስራዎችን በስፋት እየሰራ ይገኛል አሁን ላይ። ምዥዥጓ ሎካ ለአካባቢው ማህበረሰብ ወፍጮ ቤቶችንና ወደ አስራ ሁለት የሚጠጉ ትምህርት ቤቶችን በማቆም የተለያዩ ግብረሰናይ ስራዎችን ሰርቷል። ተቋሙ የእናቶችና የህጻናት ሞት ቁጥር እንዲቀንስ እንዲሁም ሴቶች በቤት ውስጥ ብሎም በጤና ጣቢያዎች እንዲወልዱ ማድረግን ጨምሮ ጥቃት ለደረሰባቸው ሴቶችም የሕክምናና የፍትህ አገልግሎት እስኪያገኙ ድረስ የሚቆዩባቸው የሴት መጠለያዎችንም እስከ መገንባት ደርሷል። እንግዲህ ምዥዥጓ ሎካ በዋናነት የሚሰራው ሴቶችና ህጻናት ላይ ነው የሚሰራው በተለይ ደግሞ ሴቶች ላይ የሚደርሱ ጾታዊ ጥቃቶችን መከላከል እንዲሁም ምላሽ መስጠት መከላከል፣ በተለያዩ ዘርፎች የግንዛቤ ማስጨበጫ ስራዎችን በራዲዮ በማስ ኤጁኬሽን እንደዚህ በባጃጅ ሞንታር ውጭ ነው፣ በማስተማር በመኪናዎች እየተዘዋወሩ ማስተማር፣ የተለያዩ ማህበረሰብ ውይይቶችን በማድረግ ግንዛቤ ይፈጥራል። ለማህበረሰቡም፣ ለአመራሩ በተለያየ መልኩ ስልጠናዎችን ይሰጣል። ጥቃት ከደረሰባት ሴት አንድ ሴት ጥቃት ከደረሰባት በኋላ ደግሞ የመጠለያ አገልግሎት ታገኛለች። ግልገል በለስ ላይ በጣም የሚያምር ውመን የጊዜያዊ ማረፊያ አለን። ጥቃት የደረሰባቸው ሴቶች ጊዜያዊ ማረፊያ አለ። እነዚህ ጊዜያዊ ማረፊያዎች ጥቃት የተፈጸመባቸው ሴቶች የጤና የሕግ፣ የስነ ልቦና ና የመልሶ ማቋቋም አገልግሎቶችን እንዲያገኙ እንደሚያደርግ የምትገልጸው ህድሪ ተቋሙ በጎዳና ላይ ለሚኖሩ ሴቶች የሙያ ስልጠና በመስጠት መልሷ እንደሚያቋቋም ና እንዲሁም በገጠር ነዋሪ ለሆኑ በፊስቱላ ና ለሌሎች ከወሊድ ጋር ተያይዘው የሚመጡ ጉዳቶች ና የጤና ተግዳሮቶች የተጋለጡ ሴቶችንም ያግዛል ትላለች። ፊስቱላውን እየቀነሰ መጠዋል ቁጥሩ። የማህፀን መውረድ በጣም ብዙ እናቶች ደብቀውት ለረጅም ዓመት የሚኖሩት ችግር ነው እና እነዛን ሴቶች ወደ ባህር ዳርና አዲስ አበባ በማምጣት ሕክምና እንዲያገኙ በማድረግ ሲመለሱ ደግሞ በአካባቢያቸው ስራ እንዲሰሩ የስራ ማስጀመሪያ ገንዘብ በመስጠት ማህበረሰቡ ጋር እንዲቀላቀሉ የማድረግ ከዛ በተጨማሪ ትምህርት ቤቶችን እንግዲህ ወይዘሪት ትራስ በሕይወት ባለችበት ጊዜ በዳስ የጀመረችውን ትምህርት ቤት ወደ አስራ ሁለት ትምህርት ቤቶችን መተከል ዞን ላይ ገንብታ ለመንግስት በማስረከብ አገልግሎቱ ሴት ተማሪዎች በአካባቢያቸው የትምህርት አገልግሎት እንዲያገኙ ያደረገችበት ሁኔታ አለ። የዛሬ አስር አመት ገደማ የዘጠኝ ዓመት ልጅ ሳለች በሰሊጥ እርሻ ላይ ከተፈጸመባት ጾታዊ ጥቃት በኋላ ወደ ተቋሙ የመጣችው ወጣት አበባ ይሁን ስሟን ማንነቷ እንዳይታወቅ በማለት ቀይራ ነው። ማዕከሉ ለመጀመሪያ ጊዜ ፊደል የቀመሰችበት ሕክምናና የስነ ልቦና ድጋፍ እንድታገኝ ያደረጋት፣ እንዲሁም ፍትሕ እስክታገኝ ድረስ የታገለላት መሆኑን ትገልጻለች።

እንደዚህ ድሆ መጀመሪያ ህክምና ያደረጉልኝ ህክምና ያደረጉልኝ እነዚህ ድሆኝ ሁላ ህክምና ያደረገልኝ ከዛ በኋላ ደግሞ ፍርድን እንደዛ ደግሞ እንዲሰጠኝ ያደረጉ መጽዋቸው ሰተ ያገኘ በእነሱ ነው። ከዛ በኋላ ደግሞ ትምህርት ማስመዘገቡ አንደኛ ፍልሀ ብዬ ማለት ነው ትልቅ ምታነገ አላውቅም ነበር መጣቷ። በአሁኑ ሰዓት የአስረኛ ክፍል ተማሪ ስትሆን የደረጃ ተማሪ በመሆን ባላት ተሳትፎ ተቋሙ ከሚኮራባቸው ልጆች አንዷም ናት። እሷም ታዲያ ህልሟ ምዥዥጓ ልኳን እንዲሁም ደግሞ በባህል ምክንያት ከግንዛቤ ማነስ ለጥቃትና ለጤና ችግር የተጋለጡ ሴቶችን ማገዝ መሆኑን ታጋራለች።

የዘንድሮ ዓለም አቀፍ የሴቶች ቀን አካታችነትን ማነቃቃት በሚል መሪ ቃል ታስቦ የዋለ ሲሆን በተለያዩ አጉል ልማዶች የተገለሉ ሴቶችን ማህበረሰቡን በማስተማር ማካተት እንዲሁም ሴቶች ራሳቸውን በምጣኔ ሀብት አቅም እንዲያሳድጉ ማድረግን የመሳሰሉ ጉዳዮችን የትኩረቱ ነጥብ አድርጓል። በእነዚህ ነጥቦች ላይ ለብዙ ዓመታት የሰራው ምዥዥጓ ሎካ ከቤንሻንጉል ጉምዝ በተጨማሪም በሌሎች ክልሎች ላይም እየሰራ ይገኛል። እኛ አሁን እየሰራን ያለ ነው። ቤንሻንጉል ጉሙዝ ላይ አምስት ወረዳዎች ላይ ነው፣ ማንዱራ፣ ድባጢ፣ ዳንጉር፣ ቡለን እንደዚሁም ፓዊ ላይም ስንሰራ ነበረ። አማራ ክልል ላይ ደግሞ ጓንጓ ወረዳ ወይም ቻግኒ የሚባል አንድ ወረዳ ላይ እንሰራለን። በዚህ ዙሪያ እና ያው ሴቶች ላይ ብዙ ጊዜ ጥቃቶች ይደርሳሉ። በተለይ ትምህርት ቤቶችንም ከመገንባት አኳያ የትርሃስም ሀሳብ የነበረው ሴት ልጅ ከአካባቢው አርቃ ስትሄድ ለተለያዩ ለጠለፋ ለተለያዩ ጎጂ ልማዳዊ ድርጊቶች አሉ። በተለይ እንደ ጉምዝ አካባቢ ላይ ስናይ የለውጥ ጋብቻ የሚባል አለ በስፋት ያለ። ከጫካ መውለዱን ስናስቆጥር በስፋት እያየነው ያለው ደግሞ አንድ ሴት ወይም አንድ ወንድ ማግባት ሲፈልግ እህቱን ሰጥቶ ሌላ ሴት ነው የሚያመጣው እና ፈለገችም አልፈለገችም ለለውጥ ጋብቻ ብቻ የምትሰጥበት ሁኔታ አለ እና በሰፊው አሁን እዛ ላይ ነው እየሰራን ያለነው እና በተለይ ከጉምዝ ልጃገረድ ሴቶች ላይ በስፋት የሚታየው የለውጥ ጋብቻ ነው የሚገጥማቸው። ችግር ወደኛ ሴፋውስ ወይም መጠለያ የመጠለያ የሚመጡትም አብዛኞቹ በዚህ ችግር ምክንያት ነው። ልክ ይህ ችግር ሲፈጸም ሪፖርት ያደርጋሉ ወደኛ ሴፋውስ መጥተው፣ ወደ ህግ የሚሄደውም ወይም ከቤተሰብ ጋር ዲስከስ አድርገን ትምህርቷን የምትማርበትን ነገር የማስቀጠል ሁኔታ፣ ጋብቻው እንዲቋረጥ የምናደርግበት ሁኔታ አለ። እድሜያቸውም ከ18 ዓመት በታች ናቸው። አብዛኞች ለሚቆጠሩ ሴቶች የንጋት ብርሃን መሆን የቻለው ምዥጓ ሎካ ተቋም ስራ አስኪያጅ ህድሪ ወርቁ ለዘንድሮ አለም አቀፍ የሴቶች ቀን ሴቶች በሰላም እጦት ችግር የበለጠ ተጎጂ በመሆናቸው ሴቶች በሰላም ዙሪያ የሚደረጉ ውይይቶች ላይ እንዲሁም ድርድሮች ላይ ተሳታፊ እንዲሆኑ ማድረግ፣ በተጨማሪም ደግሞ ለሴቶች ሲባል ሰላም አስፈላጊ መሆኑን አጽንኦት ሰጥታ አስተላልፋለች። ከአሜሪካ ድምፅ ለተጠናቀረው ዘገባ አደን ገረመው Washington DC. በአማራ ክልል ባለፈው ዓመት መጨረሻ በተቀሰቀሰውና ተለዋዋጭ ገጽታ እያሳየ በተስፋፋው ግጭት በትምህርት ዘመኑ የመጀመሪያ መንፈቅ ዓመት ላይ 3700 የሚደርሱ ትምህርት ቤቶች እስካሁን ድረስ ተዘግተው እንደሚገኙ የክልሉ ትምህርት ቢሮ ከሰሞኑ አስታውቋል። የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ከአሜሪካ ድምጽ ጋር በነበራቸው ቆይታ በጸጥታ ችግር ምክንያት በትምህርት ዘመኑ ከ2.6 በላይ የክልሉ አንደኛና ሁለተኛ ደረጃ ተማሪዎች ከትምህርት ገበታ ውጪ መሆናቸውንም ገልጸዋል። አስቴርምስ no sepak በአማራ ክልል ከሚገኙት ከአስር ሺህ በላይ የአንደኛ እና ሁለተኛ ደረጃ ትምህርት ቤቶች ውስጥ በሺዎች የሚቆጠሩት ካለፈው ዓመት ሐምሌ ወር ጀምሮ በተቀሰቀሰው እና ጋብ እያለ እስከ ትምህርት ዘመኑ አጋማሽ ድረስ በቀጠለው ግጭት የተነሳ እንደተዘጉ መሆናቸውን የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ለአሜሪካ ድምጽ ተናግረዋል። በትምህርት ቤቶቹ አለመከፈት ምክንያት ከሚሊየን ያላነሱ ህጻናት ከትምህርት ገበታ ውጭ እንደሆኑ የገለጹት ኃላፊዋ ወደ አገልግሎት ለመመለስ እንቅስቃሴ መጀመሩን አስታውቀዋል። ከሁለት ሳምንት ወደ ጀምረዋል። እነሱም እንዳልጀምሩ ተቆጥሮ 3513 አካባቢ አንደኛ ደረጃ፣ 225 አካባቢ ሁለተኛ ደረጃ ትምህርት ቤቶች ወደ 3700 አካባቢ ትምህርት ቤቶች ስራ ላይ አይደሉም። 26 ሚሊዮን ተማሪዎች ጭራሻ አልተመዘገቡ። የተወሰነ ቁጥር ያለው ደግሞ ወጣ ገባ ሚል ጸጥታው፣ ጸጥ ሲል ይጀምራሉ። የሆነ ኮሽ ሲል ደግሞ የመቅረት ሁኔታ አለ። ይሄ ደግሞ ትምህርት ጥራቱ ላይ የራሱ የሆነ ተጽዕኖ አለው። ልጆቻቸው ከትምህርት ቤት ውጭ ሆነው በቤት ውስጥ መዋላቸውን የስነ ልቦና ጉዳት እንዳደረባቸው የሚናገሩት በሰሜን ጎጃም ዞን ይልማና ዴንሳ ወረዳ የአዴት ከተማ ነዋሪው አቶ ሚኪያስ ተመስገን፣ ጸጥታው ተስተካክሎ ትምህርት እንዲጀመር ይጠይቃሉ። ልጆች አሁን የሚገርምሽ ቦታ ነው። አንዳንዶች ቱልት የሚውለው በአብዛኛው ነው። በጣም እያዘነ ነው ያለው። በጣም እያለቀስነ ነው ያለ ነው። እኛ ልጆች መማራቸውን ነው የምንፈልግ። የተቋረጠውን ትምህርት ለማስጀመር ከባለድርሻ አካላት ጋር ምክክር እየተደረገ ነው ያሉት የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የተማሪ ወላጆችን በአካባቢያቸው ሰላም እንዲመጣ ማገዝ እንዳለባቸው ጥሪ አቅርበዋል። ለምሳሌ ምገባ የሚያስፈልገን ተማሪዎች ብዙ ናቸው። በፈጥኖ መድረስ ያለብን ጉዳዮች ብዙ ናቸው። አንዳንዶቹ ደግሞ መንግስት ማይደርስባቸውም። ሁማኒታሪያን የራሱ ህግ አለው ገብተው እርዳታ መስጠት መቻል አለባቸው። የጤና አገልግሎት መስጠት መቻል አለባቸው። ይህን ብዙ እያየን አይደለም ክልላችን ላይ። ይህ አላማችን ምንድን ነው? ክፍተቶችን በመሙላት ተስፋ ያለው ትውልድ መፍጠር በሚል ጥሪ ነው የዛሬው ጥሪ ነው። በአዴት የመሰናዶ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ እንደነበር የገለጸው ተማሪ ቻላቸው ይታይ በዘንድሮ አመት ትምህርት ቤቱ ባለመከፈቱ በተማሪዎች ላይ ከፍተኛ ሰብአዊ ለውጥ መምጣቱን ተናግሯል። ትምህርት አለመከፈቱ ብዙ ብዙ ብዙ ስለንቦናችንን ጎድቶ ለምሳሌ ብልሽ በዚህ ሰዓት ምንማርም አይወጣልንም እያለ ሴቱ ዳር እያገባ ነው የተቀመጠ። ወንድ ልጅ ሁሌ ቤት ነው የሚውል፣ ካርታ ነው የሚውለው። እኛ ሰላም ሆኖ ትምህርታችን መማር እንፈልጋለን። የአገር አቀፍ ተፈትነን የዩኒቨርሲቲ ላይፍ እንፈልጋለን። የአማራ ክልል የትምህርት ዘርፍ ቀደም ባለው ጦርነትና በድርቅ ምክንያት ጭምር መጎዳቱንም የዓለም አቀፍ ድርጅቶች ሪፖርቶች አሳይተዋል። የተባበሩት መንግስታት ዓለም አቀፍ የህጻናት መርጃ ድርጅት ዩኒሴፍ ባለፈው ጥር ወር ባወጣው ሪፖርት በሰሜን ኢትዮጵያ ጦርነትና አሁን ባለው ግጭት ምክንያት የተጎዱ ወይም አገልግሎት የማይሰጡ ትምህርት ቤቶች መኖራቸውንም በአማራ ክልል የትምህርት ዘርፍ ላይ ተጽዕኖ ማሳደሩን አመልክቷል። በሰሜንና ማዕከላዊ ጎንደ ሴኮንደር ዞኖች ደግሞ ከ1665 ትምህርት ቤቶች 335ቱ በድርቅ ምክንያት የመማር ማስተማሩ ሂደት መጎዳቱን ጠቅሷል። የእነዚሁ ትምህርት ቤቶች ተማሪዎች የሆኑ ከ156000 በላይ ታዳጊዎችና ወጣቶች በድርቅ መጎዳታቸውንም ጠቁመዋል። በዚህ ምክንያት ተማሪዎች ከትምህርት ገበታ ላይ የሚቀሩበት ሁኔታ እንደተፈጠረም አስረድቷል። በክልሉ ወቅታዊ ሰላምና ጸጥታ ዙሪያ ዛሬ ሐሙስ ለመንግስት የመገናኛ ብዙሀን ተቋማት የክልሉ የሰላምና ጸጥታ ቢሮ ኃላፊና የኮማንድ ፖስት ምክትል ሰብሳቢ አቶ ደሳለኝ ጣሰው የክልሉ ሰላምና ጸጥታ አዳጊ ባሉት የመሻሻል ሁኔታ ውስጥ እንደሚገኝ ተናግረዋል። ሕዝቡ በተሟላ ነፃነት እንዲንቀሳቀስ ግን ቀሪ ስራዎች መኖራቸውን አቶ ደሳለኝ አክለው ጠቁመዋል። ለአሜሪካ ድምጽ አስቴር ምስጋ ነው። ጋቢና ቪ ይቀጥላል። ኢትዮጵያ በእንጦጦ ኦብዘርቫተሪና ምርምር ማዕከል ውስጥ የሚገኘው የብዝሃ ሳተላይት መረጃ መቀበያ ጣቢያዋ ለሌሎች ተቋማትና ሀገራት የመረጃ አገልግሎት መስጠት እንደጀመረ ከሰሞኑ አስታውቃለች። የዚህን ጉዳይ ዝርዝር ደግሞ ገብረ ሚካኤል ገብረ መድህን ያሰማናል። ከሁለት ዓመት በፊት በቻይናዊ ተቋራጭ ኩባንያ የተገነባውና በእንጦጦ የኦብዘርቫቶሪና ምርምር ማዕከል ውስጥ የሚገኘው የሳተላይት መረጃ መቀበያ ጣቢያ ለሌሎች ሀገራትና ተቋማት አገልግሎት መስጠት መጀመሩን ይፋ ያደረጉት በኢትዮጵያ የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የሳተላይት ኦፕሬሽን መሪ ስራ አስፈጻሚ ኢንጂነር መልኮ ሙካ ስለ ብዝሃ ሳተላይት መረጃ መቀበያ ጣቢያው የአገልግሎት አጀማመር ነግረውናል። ሀገራትና ተቋማት ከጣቢያው ልዩ ልዩ አገልግሎቶችን ማግኘት እንደሚችሉ የጠቆሙት ኢንጂነር መላኩ አገልግሎቱ የውጭ ምንዛሪ ያስገኛል ብለዋል። በዋናነት የሳተላይት ኮሚኒኬሽን ዳታ የመቀበል ያንን ዳታ ፕሮሰስ ለማድረግ እና ይህንን አገልግሎት ለሚጠቀሙ ሀገራት ወይም ድርጅቶች ዳታውን በሬንታይም አፕሊንክ የማድረግ ስራዎችን የሚያጠቃልል ነው ማለት ነው። ያንን አገልግሎት የሚፈልጉ ድርጅቶች ወይም ሀገራቶች ሳተላይታቸው በሚያልፉበት ጊዜ ሊሆን ይችላል፣ በሚያልፉበት ብዛት ማለት ነው። ፐርፓስ እንለዋለን። በሚጠቀሙበት ጊዜ ሊሆን ይችላል፣ ፐርሚኒት ሊሆን ይችላል፣ ወይም ደግሞ በአጭር ጊዜ ሰብስክሪፕሽን ያንን አገልግሎት በመስጠት ለዚህ ደግሞ ለተጠቀሙበት ሰዓት ወይም ፓት ክፍያ የሚከፈልበት አግባብ አለ ማለት ነው። አገልግሎቱን የሚሰጠው ተቋም የገቢ ማግኘት ይቻላል ከዚህ አገልግሎት። የስፔስ ሳይንስና የአስትሮኖሚ ተመራማሪ ዶክተር ሰለሞን በላይ ስለ ጉዳዩ ለአሜሪካ ድምፅ በሰጡት አስተያየት እንዲህ አይነት ጣቢያዎች ከሳተላይቶች መረጃዎችን ለመቀበል ትዕዛዝ ለመስጠትና ሳተላይቶችን ለመቆጣጠር እንደሚያስችሉ አስረድተዋል። የመረጃ መቀበያ ጣቢያዎቹ ዋና ዓላማም ሳተላይቶችን ለማምጠቅ እንደሆነ የገለጹት ዶክተር ሰለሞን ኢትዮጵያ ግን በየዓመቱ ይህን ማድረግ ስለማትችል ጣቢያውን ለገቢ ማስገኛነትና ከሌሎች ሀገራት መረጃ ለመቀበል ትጠቀምበታለች ብለዋል። አንተ ሳተላይት የለህም፣ ሌሎች ሳተላይት አላቸው። በዚህ የሚያልፉት የአንተን ሳተላይት ማኑ ግራውንድ ስቴሽን ይከራያሉ። ዳታውን እነሱ ይወስዳሉ። አንተ ዳታ ላይ መረጃ ላይ ኖር ይችላል። ዳታውን ይወስዳሉ እነሱ፣ ለገበያ ላይ አውሎታል ማለት ነው። ሳተላይት ያላቸው የሆነ ፐርሰንት ዳታ መረጃ ለምትፈልገው እኔ እሰጥሃለሁ። ነገር ግን እናንተ ጋር ያለው በኢትዮጵያ በሚያልፈው ኦርቢት ወይም ምህዋር ላይ ጥሩ የሆነ የሳተላይት ማራጃ ስላለ ያን መረጃ እኔም ልጠቀምበት እና የጋራ እንጠቀም ይላል። እነዚህ ሁሉ ስምምነት ማለት ነው። በእነዚህ ያገለግላል። እሱ ግራውንድ ስቴሽን መኖር ሳተላይቶችም አብሮ ቢኖሩ የበለጠ ጥሩ ነው። ነገር ግን ግራውንድ ስቴሽን መኖር አንድ ሀብት ነው። አንድ መሰረተ ልማት ቢያንስ ቢያንስ ዳታውን በአካላዊቲ ላውንች ያደረጋቸው ሰዎች ቢፈቅዱልህ ኢትዮጵያ ላይ ያለውን የእነሱ ፍቃድ ላይ መሰረት አድርገው እነሱ ሲፈቅዱልህ መረጃውን ዳታውን ወስደህ ለሀገርህም ለምንም ብትጠቀምበት አንድ ባድ ነውና አንዲት ሀገር የህዋ ምርምር መርሃ ግብር አለኝ ካለች ቢያንስ በዓመት አንድ ጊዜ ሳተላይት ማምጠቅ ይኖርባታል ይላሉ ዶክተር ሰለሞን። የሳተላይት መረጃ መቀበያ ጣቢያ መገንባትም ይህን ለማድረግ ዕድል የሚሰጥ እርምጃ እንደሆነ አስገንዝበዋል። ኢንጂነር መላኩ በበኩላቸው በዓለም ላይ 300 የሳተላይት መረጃ መቀበያ ጣቢያዎች መኖራቸውን ጠቅሰው ጣቢያዎቹ ከሚሰጡት አገልግሎትም 61 ቢሊዮን ዶላር ገቢ እንደሚገኝበት አብራርተዋል። በኢትዮጵያ ይፋ የሆነው አገልግሎትም ገቢ የማስገኘት ዓላማ እንዳለው ገልጸው ተጠቃሚዎቹም ባለሳተላይቶች ናቸው ብለዋል። ይህንን አገልግሎት የሚፈልጉት ተቋማት ወይም ሀገራት በሁለት ካታጎሪ ልናያቸው እንችላለን። የመጀመሪያው ካታጎሪ ትልቅ ድርጅቶች ሆነው ከሳተላይት ጋር ግን ሪቴንት የሆነ ወይም ግሎባል የሆነ ዓለም አቀፋዊ ሽፋን የሚፈልጉ ተቋማት በየአካባቢው ሳተላይት ግራውንድ ስቴሽኖችን ከመትከል በተጨማሪ ያሉትን ኤግዚስቲንግ ያሉትን ግራውንድ ስቴሽኖችን እንደ ግራውንድ ስቴሽን ኔትወርክ በመጠቀም ዓለም አቀፋዊ ያላቸውን ሽፋን ማሳደግ ይችላሉ። ሌላኞቹ ደግሞ ካታጎሪዎች እንግዲህ አሁን በጣም ስፔስ በጣም እያደገ ነው። ትናንሽ ተቋማት ስታርታፕስ በደንብ እየገቡ ነው እና እነዚህ ስታርታፕስ የሚያደረጉት ፎከስ የሚያደረጉት አንዳንዶቹ ሳተላይት ዴቨሎፕመንት ላይ ቢቻ ፎከስ ያደረጉ እና ስለዚህ ለሳተላይት መሬት መረጃ መቀበያ ጣቢያ ላይ ለዚህ አገልግሎት ኢንቨስት የሚያደርጉት በጀት ላይኖራቸው ይችላል። ወይም ደግሞ በቀጠና መንገድ ይህንን አገልግሎት ከተለያየ ካላቸው ተቋማት ለማግኘት ሲባል እነዚህ ትናንሽ ወይም ወደ ኢንዱስትሪ የገቡ ያሉ ንትኖች አገልግሎትን ይጠቀማሉ ማለት ነው። የስፔስ ሳይንስና የአስትሮኖሚ ተመራማሪው ዶክተር ሰለሞን ደግሞ መንግስት ይህን አገልግሎት የመስጠት ኃላፊነቱን ለግሉ ዘርፍ እንዲተው ይመክራሉ። በምትኩ ከፍ ባሉ የህዋ ምርምር የአቅም ግንባታና የመሰረተ ልማት ማስፋፊያ ተግባራት ላይ ቢሰማራ ሀገሪቱ የበለጠ ልትጠቀም እንደምትችል ያመለክታሉ። አቅም ነው የምትገነበው ኢንፍራስትራክቸርና ዲቨሎፕመንት ስለዚህ ኬፔብል ነው የምታደርገው። አየሁ በደንብ። ኬፔብል ስታደርጋለህ ኢኔብል ኢንቫይሮንመንት ነው አስቻይ አካባቢ የምትፈጥርለት። ስለዚህ አስቻይ አካባቢ ስትፈጥረው ዳታውን፣ ሳተላይትን፣ ላውንችን ሲኖር ይህን ሲኖር ወደ ፕራይቬት ሴክተር ነው ሊንክ ማድረግ ያለ ፕራይቬት ሴክተር ስራ ይፈጥራሉ። ሊንክ ያደርጋለህ እነሱ እንዲሸጡ አንተ ታቀርብለህ በቃ ይሄ የትም ሀገር ይሄው። አሁን በብዙ ያደጉ ሀገሮችን እርግጥ ሳተላይት ለሴኪሪቲና በጣም የተወሰኑ ለሆነ ሚሽን ካልሆነ ስጠቀ ብዙ ሀገሮች ሳተላይት ላውንች ማድረጉን ወደ ፕራይቬት እየቀየሩት እየወሰዱት፣ ነገር ጠንካራ ሬጉላተሪ ፍሬምወርክ አለ ማለት ያን ስታረግ መንግስት ይሄን ነው ማለት ይሄ ስታረግ ነው የምታድገው። ቴክኖሎጂ አለ፣ የሰው ሀይል አለ ኢንፍራስትራክቸር አለ ሀብት አሎኬ ታረገ። ኢትዝ ሳይንስ የገቨርንመንት ኢንተርቬንሽን የገቨርንመንት ጠንቀገበነትን የሚፈልገው ስፔስ ሳይንስ ነው ቴክኖሎጂ። በሶስት ሚሊየን ዩሮ ወጪ እየተገነባውና ሰባት ነጥብ ሶስት ሜትር ከፍታ ያለው ይኸው የብዝሃ ሳተላይት መረጃ መቀበያ ጣቢያ የሳተላይት መረጃዎችን የማካበት የመተንተንና ወደ ምስል የመለወጥ ተግባራትን እንደሚያከናውን ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ሩሲያ በዩክሬን ላይ ወረራ ከፈጸመች በኋላ በዩክሬን የሚገኙ ጽኑ ታማሚዎችን በተለይም ደግሞ ታዳጊ የካንሰር ህሙማን አደጋ ላይ ወድቀዋል። በዩክሬን የሚገኝ አንድ በጎ አድራጊ ድርጅት በአሜሪካ ከሚገኘው ሴንት ጁድ የምርምር ሆስፒታል ጋር በመተባበርም ዩክሬናውያኑ ህጻናት በመለው ዓለም ሕክምና እንዲያገኙ በማድረግ ላይ ነው። ኢሪና ሺንካሬንኮ የላከችውን ዘገባ እንግዳ ወልዴ እንደሚከተለው አሰናቶታል። የ13 ዓመቱ አሌግዛንደር ባታኖቭ የደም ካንሰር አለበት። ባለፈው ዓመት ጥር ወር ላይ ከካርኪቭ ወደ መዲናዋ ኪቭ ተወስዷል። የሰባት ዓመቷ ክርስቲና ፑዤክ ከአሜሪካ ወደሚገኘው ሴንት ጁድ የምርምር ሆስፒታል የተወሰደችው በመጋቢት 2014 ነበር። ሁለቱንም ልጆች ሕክምና ወደሚያገኙበት ለመላክ የተቻለው በሆስፒታሉና ተበለችኪ በተሰኘ የበጎ አድራጎት ድርጅት አማካይነት ነው። ለትርፍ የማይሰራው ድርጅቱ በኪቭ መሠረቱን ያደረገ ሲሆን በዩክሬን በካንሰር የተያዙ ሕጻናትን ይረዳል። ሩሲያ ዩክሬንን በወረረችበት ወቅት አሌክዛንደር ወይም ባጭሩ ሲጠሩት ሳሻ በካርኪቭ ክልል በሚገኘው መኖሪያ ቤታቸው ተኝቶ በመሰቃየት ላይ ነበር። እናቱ ናታሊያ ባታኖቫ እንደምትለው ሐኪሞች መጀመሪያ ላይ የጀርባ አጥንት ስብራት የገጠመው መስሏቸው ነበር። መስኮቶችን ሁሉ ዘጋን። ልጃችን ወለሉ ላይ ካለው ፍራሽ ላይ ተኝቶ ነበር። ከነ ልብሳችን ነበር የተኛ ነው። ከዛም መስኮቱ ተሰባበረ፣ በፍንዳታው ኃይልም በሩ ተከፈተ፣ ጣራው ተወዛወዘ። ልጃችንን ሳሻን ወደ ምድር ቤት መውሰድ አልቻልም። መንቀሳቀስ አይቻልም ነበር። በስተኋላ ሆስፒታል መሄድ በቻሉ እና ሐኪሞችን ባገኙ ጊዜ ግን ልጁ የደም ካንሰር እንዳለበት ሐኪሞች አወቁ። እናም በጦርነቱ መሃል ሳሻ የራሱን ፍልሚያ ጀመረ። መጀመሪያ በዚያው በካርኪቭ ክልል ባለ ሆስፒታል፣ በኋላም ኪቭ በሚገኘው በኦክማዴት የሕፃናት ሆስፒታል ሕክምናውንና ወደ ኪቭ ያደረገውን ጉዞ የሸፈነው ተብለትሽኪ የበጎ አድራጎት ድርጅት ነው። የደም ካንሰር መምተኛው አሌክዛንደር ባታኖቭ ወይም ቤተሰቡ እንደሚጠራው ሳሻ አስራ ስድስት ቁጥር ሆስፒታል ትላልቅ ጄኔሬተሮች ነበሩት እናም ብዙ ችግር አልገጠመንም። ዛሬ ሳሻ ስለ ችግር ማውረት አይፈልግም። እንደውም ስለ እርሱ የምትጨነቀው እናቱን ይረዳል። ከወረራው የመጀመሪያ ቀን ጀምሮ በጦር ግንባር የሚገኘውን አባቱንም ይደግፋል። የሳሻ እናት ናታሊያ ባታኖቫ በብዙ ነገር ውስጥ አልፈናል በተስፋ መቁረጥም በሁሉም ነገር ውስጥ አልፈናል። አንዳንዴ ልጄ ሳሻ ይረዳኛል፣ አንዳንዴ እኔ እረዳዋለሁ። በተራ እንረዳዳለን። አንዳንዴም እንጣላለን፣ መልሰን ሰላም እንፈጥራለን። ይህ ደግሞ ፍቅር ነው። አሸናፊውም እርሱ ነው። ባለፈው ጸደይ ሳሻ የደም ሴሎችን የሚፈጥረውና በአጥንት ውስጥ የሚገኘው መቅኔ ተቀየረለት። ጨርሶ እንዲያገግምና አባቱም ከጦር ግንባር እንዲመለስ ተስፋ ያደርጋል። አሜሪካንን እንዴት አገኘሻት ሴንት ጁድ ሆስፒታልንስ ወደሻዋል እንግሊዝኛ ቋንቋ በጥቂት ተምሬያለሁ የሰባት ዓመቷ ክሪስቲና ፑዤክ ሩሲያ ወረራ ከመፈጸሟ በፊት በለቪቭ የኪሞተራፒ ሕክምና በማግኘት ላይ ነበረች በሁለት ዓመቷ የአይኗ ነርቭ ላይ እባጭ ተገኘ ከወረራው በኋላ በዩክሬን ህክምና ማግኘት አልቻለችም ማሪያ ፑሼግ የክርስቲና እናት ናት። መጀመሪያ ላይ ከባድ ነበር። በጦርነቱ ምክንያት መድኃኒት ማግኘት አስቸጋሪ ነበር። እናም ዩክሬንን ለቀን ወጣን። ነገር ግን ወዴት መሄድ እንዳለብን አናውቅም ነበር። ምን ማድረግ እንዳለብን አናውቅም ነበር። በጣም ከባድ ጊዜ ነበር። ከወረራው በፊት ለበጎ አድራጊዎች ምስጋና ይግባውና ክርስቲናና ሌሎች ሕፃናት በአገራቸው ሆነው መድኃኒት ማግኘት ይችሉ ነበር። ቪያችስላቭ ቢኮቭ የትብልሽኪ የበጎ አድራጎት ድርጅት ዋና ሥራ አስፈጻሚ ናቸው። ሩሲያ ወረራ ከፈጸመች በኋላ መድኃኒት መላክ የማይቻል ሆነ። በረራ የለም። በድንበር ላይም ረዥም ሰልፍ ነበር። በደንብ የሚሰራ ማቀዝቀዣም የለም። እናም ያለው ብቸኛ አማራጭ ልጆችን ወደ ውጭ መላክ ነበር። የበጎ አድራጎቱ ዋና ስራ አስፈጻሚ እንደሚሉት ሩሲያ ወረራ በምትፈጽምበት ወቅት 1200 የሚሆኑ ህጻናት የካንሰር ህክምና በማግኘት ላይ ነበሩ። አብዛኞቹ እነዚህ ህጻናት ሕክምናውን መቀጠል እንዲችሉ ወደ ሌሎች አገራት ተልከዋል። ክርስቲናና ሌሎች ሰባት ሕፃናት በአሜሪካ ቴኔሲ ግዛት በሚገኘው የሴንት ጁድ የሕፃናት ሆስፒታል ሕክምናቸውም በማግኘት ላይ ናቸው።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 ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ የተከበራችሁ ተመልካቾቻችን ከአሜሪካ ድምፅ ተሰናድቶ የሚቀርብላችሁ የጋቢና ቪ መሰናዶው ተጠናቀቀ። አስተያየት ቤ ጥያቄ ቢኖራችሁ ቪ አምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። የደንገረመ መሰናዶውን በመምራት ብርሃን ኃይሉ፣ ስርጭቱን በማከናወን ከመላው የአሜሪካ ድምጽ ባለሙያዎች ጋር አብረናችሁ ነበርን። ሰላም ጤና ይስጥልን።